ዶክተር አብይ አህመድ የኢህአዴግ ሊቀመንበር ሆነዋል። ሰኞ ደግሞ የኢትዮጵያ ጠቅላይ ሚኒስትር ለመሆን ቃለ መሐላ ይፈጽማሉ። ህዝቡ ምን ይላል? መለስካቸው አማ አዲስ አበባ ከተማ ተዘዋውሮ አንዳንድ አስተያየቶችን ሰብስቧል። ከትናንት በስቲያ ፍጻሜውን ባገኘው የገዢው ግንባር የኢህአዴግ ምክር ቤት ስብሰባ አዲስ ሊቀመንበሩን መምረጡ ይታወሳል። የሚቀጥለውን የግንባሩን ሊቀመንበር ለማወቅ በኢህአዴግ መንደር ብቻ ሳይሆን በሌላው የህብረተሰብ ክፍልም ጭንቀት የተቀላቀለበት ጉጉት እንደነበረ ብዙዎቹ ይናገራሉ። ስለሆነም የኢህአዴግ ምክር ቤት ምርጫ ለብዙዎቹ እፎይታንም፣ ተስፋን የሚሰጠ ይመስላል። ቪኦኤ በዚህ ምርጫ ዙሪያ እግር ባደረሰ ያናገራቸው ሰዎች ይህን ስሜት የሚያንጸባርቁ ይመስላሉ። አንድ ወጣት ግን ስሜቱ የተለየ ነው። ስምም አልበል ወጣት ነው። ሚካኤል ይባላል። ሚካኤል የኢህአዴግ ምክር ቤት ተሰብስቦ በአሁኑ ጊዜ አዲስ ሊቀመንበር ዶክተር አብይ አህመድን መርጧል። ስለዚህ የምታውቀው ነገርና የሚሰማህን ነገር ልትነግረን ትችላለህ። ብዙ አልተከታተልኩትም፣ ግን ያው ሰምቻለሁ። አቶ አብይ መመረጣቸውን ሰምቻለሁ። ብዙ አልተከታተልኩትም ነበረ። ለምንም አተከታተለው እኔ እንጃም። ብዙም ለውጥ ያለው አይመስለኝም። ለእኔ ለእኔ ብዙም ለውጥ ያለው አይመስለኝም። ሰው ቢቀያየርም ፖሊሱ ካልተቀያየረ አሁንም ሰላም እናገኝ ስላልመሰለኝ ያው ብዙም አልተከታተልኩትም። ዋናው የሰላሙ ጉዳይ ነው። ሰላሙ ከስካልመጣ ድረስ ሰው ቢቀያየር ምንም ፋይዳ ያመጣል ብዬ ስላሰብኩ ነው። ሰላሙ የሌለበት ምክንያት ወይንም እንደዚህ አስጊ የሆነበት ሁኔታ የተፈጠረበት ምክንያት ምን ይመስልሃል አንተ? ያው የሰው ጥያቄና የመንግስት መልስ ስላልተመጣጠነ ይመስለኛል። የሰው ጥያቄ የሚጠይቀውም ጥያቄ በአግባቡ ስላልተመለሰለት ይመስለኛል ይሄ ነገር የተፈጠረው። እንደው እሚሰውዬ በአንተ አስተሳሰብ ጠቅላይ ሚኒስትር ሆነው ሲመረጡ ወይንም ሲሾሙ መጀመሪያ እንደው ማድረግ አለባቸው የምትለው ምንድን ነው? በአንተ ሀሳብ። በእኔ ሀሳብ ያው የሰውን ጥያቄ በቻሉት መጠንና በቻሉት አግባብ መመለስ ያለባቸው መመለስ ነው። መጀመሪያ ቅድሚያ ለሰላም መስራት ነው። ዘረኝነትን ማጥፋት ነው የመጀመሪያው ስራቸው መሆን ያለበት እሱ ነው። አሁንም ኢትዮጵያን እየበጠበጣት ያለው ከድህነቱ ባሻገር ይሄኛው ስላለ ይሄኛውን ቢያስተካክሉ የበለጠ ኢትዮጵያን ያሳድባታል ብዬ አስባለሁ። ግን ሙሉ የኢህአዲግ የራሱ ፖሊሲ ሙሉ ለሙሉ መፈተሽ አለበት ብዬ አስባለሁ። ስማቸውን ሊገልጹ ያልፈለጉ ሌላው ሰው ግን ከዚህ የተለየ አስተያየት ሰጥተዋል። ረጅም ጊዜ መፍጀቱ እንዳለ ሆኖ ትንሽ ተስፋ የፈነጠቀ ነገር ይመስለኛል። በጣም ረጅም ጊዜ ተሄዶበታል። ለምን እንደዘገየ ማወቅ ትንሽ አስቸጋሪ ነው፣ ግን እንዳልኩት የመጨረሻው ውጤት ትንሽ ተስፈኛ አድርጎኛል። ለምን ነው ተስፋ ያደረቦት በሚሰው እየመመረጥ እኔ ግለ ታሪካቸውን አላውቅም። ነገር ግን በተደጋጋሚ በሚናገሩት ንግግር ለብዙ ወጣቶች ተስፋ የሚሰጥ አይነት አካሄድ መሄዱ ይመስለኛል። በእድሜም ጥሩ ደረጃ ላይ አደርቱንም ወጣቱንም ያማከለ መሃከል ላይ ያሉ ስለሆነ የሁሉንም ሁኔታ ያገናዘበና ማቻቻል ይችላሉ ብዬ አስባለሁኝ። በእርሷ ስታየት ሚሰውዬ ጠቅላይ ሚኒስትር ይሆናሉ ተብሎ ይጠበቃል። በድርጅቱ አሰራርም ፓርላማ ቀርቦ ይሰየማሉ። ጠቅላይ ሚኒስትር ይሆናሉ ነው። ምን ማስቀደም አለባቸው ላይ ያስባሉ እንደ ጠቅላይ ሚኒስትር ሚሰው ወደ እርቅ መምጣት አለብን የመጀመሪያው ነገር ይሄ ነው ወንድምህ ይሰማል በል ዳዊት የማነ ዳዊት ወጣት ነህ ለመሆኑ ስትከታተል ነበረ ሰሞኑን ኢህአዴግ ሊቀመንበሩን ለመምረጥ የሚያደርገውን ሂደት አዎ እከታተል ነበር ብዙም ባይሆን እንዴት ነው ምን አስተያየት አለህ በዶክተር አብይ ላይ በዶክተር አብይ ላይ ቀደም ሲል አንዳንድ ስፒቾችን እንከታተል ነበረ። የሚናገራቸው ነገሮች ቆንጆ ነገሮች ናቸው። ያንን ግን ያው መሬት ላይ ወርዶ መኖር ከተቻለ ብቻ በዛ ድጋፍ መስጠትም አይደለም ግን መኖር ከተቻለ ያው ማይደግፍ የለም ያንን የሚያወሩት የሚያመን ከኖሩት ማለት አሁን እንግዲህ እኒህ ሰውዬ በጥቂት ቀናት ውስጥ ፓርላማ ቀርበው ጠቅላይ ሚኒስትር ይሆናሉ። ምን እንዲሰሩ ትፈልጋለህ? መጀመሪያ የመጀመሪያውና ቀዳሚ ነገሩ ያው የሰው መብት ነው። ሰው በመብቱ ማለትም ሲፈጠር የተሰጠው መብት ተጠቅሞ በእኛም በኛም ላይ በወጣቶችም ላይ ከህፃን እስከ አዋቂ የሚደርስበት የአስተዳደር በደል አለ። እነዛን የአስተዳደር በደሎች ከቀረፉ እንደምናቀው ያው ስራ ለመኖር ስራ ያስፈልጋል። የስራ አጡ ቁጥር መቀነስ ከቻሉ እንደሚወራው ሳይሆን እንደምንኖረው እኛ እንደምናውቀው ደግሞ የኑሮ ግሽበት ወደ ላይ የወጣው ወርታች እንግዲህ ወይም በተመጣጣኝ ሁኔታ ካወረዱልን እንግዲህ የህዝብ ድጋፍ ይኖራል ብያስ። ሌላዋ አስተያየቷን የሰጠችኝም ወጣት ስሟን ለመግለጽ አትፈልግም። በነገራችን ላይ ደስ ብሎኛል። አቶ አብይ በመመረጣቸው የተሻለ ነገር ደግሞ እናያለን ብዬ ገምታለሁ። ለምንድን ነው ይህን የገመትሽው? አጋጥሞኝ ብዙ ጊዜ ስብሰባ ላይ የሚሰጡት አስተያየት ስለ ህዝቡ ያላቸው ግንዛቤ፣ ብዙ ነገራቸው በቅርብ ጊዜ እንደተከታተልኳቸው ጥሩ አስተሳሰብ ያላቸው ሰው ናቸው። እንዲህ ሰውዬ ጠቅላይ ሚኒስትር እንደተሰየሙ በአንቺ በኩል በቅድሚያ መስራት አለባቸው የሚታያቸው እርምጃዎች ምንድን ነው ነው በእኔ በኩል አንደኛው የህዝቡን ጥያቄ ማዳመጥ መቻል አለባቸው። ከዚህ በፊት የሚነሱትን ጥያቄዎች በይበልጥ እሱን ነገር በደንብ ትኩረት ሰጥተው ቢያስተካክሉ ደስ ይለኛል። ሌላውና ስማቸውን እንደ ብዙዎቹ ለመናገር ያልፈቀዱት አስተያየት ሰጪ ደግሞ ይህን ብለዋል። ሰሞኑን የተደረገው ምርጫ ዶክተር አብይ አህመድ ኦህዴድ ለማ መገርሳ እንዴት እንደምለያቸው አላውቅም፣ ግን ከዛ አካባቢ የሚወጣውን መግለጫዎች በአጠቃላይ ስመለከት ጥሩ ነገር ይመጣል የሚል ተስፋ አለኝ። የኔ ብቻ ሳይሆን ሰው ከቢጤው ይውላል እንዳትለኝ እንጂ የማውቃቸው ሰዎች ሁላ ተመሳሳይ ሀሳብ ሲያንጸባርቁ ነው የምሰማው። እንበል አሁን ከዚህ በኋላ ያለው ነገር በልማድም በአስተዳደርም እንደ ተመለከት ነው ማለት ነው። ዶክተር አብይ ወደ ፓርላማ ቀርበው ሊሰየሙ ነው ጠቅላይ ሚኒስትር ሆነው እንግዲህ አሁን ካነሷቸው ጉዳዮች እኮነ አንጻር ብንመለከት ትልቅ ፈተና ትልቅ ተግዳሮት የሚጠበቃቸው ይመስላል። እንደው በእርሱ ሀሳብ ቅድሚያ የቅድሚያ ቅድሚያ ሊሰጡት የሚገባ ስራ ምንድን ነው ብሎ ያስባሉ? በእኔ ሀሳብ ዶክተር አብይ ከሁሉ አስቀድሞ ከእሳቸው ቀደም ከነበሩት ሁለት ጠቅላይ ሚኒስትሮች ውድቀት ለመማር መዘጋጀት አለባቸው። የተለያዩ ዘርፎች አሉ። አንደኛው ለጊዜያዊ ፖለቲካ ጠቀሜታ ተብሎ ዘላቂነት ያላቸው የሕዝብ ጥቅምን የማይተናኮሉ ነገሮችን ከማድረግ መታገት ራስን መቆጠብ ነው። ሌላው እንግዲህ ፖለቲካ ስልጣንን እንዴት እንደሚያደራጁ እንዴት እንደሚጠቀሙበት በጊዜ ቢማሩትም ካሁኑ ያንኑ አስበው መሄድ አለባቸው። ከዛ በመለስ ግን ኦህዴድ በመግለጫው ላይ ያወጣቸው በጣም መሰረታዊ የሆኑ የሕዝብን ጥቅም የሚጠብቁ እርምጃዎቹን አሁኑኑ መውሰድ መጀመር አለባቸው። ይሄ ትረስት ይፈጥራል። የወደ ትልቁ ነገር ከሌሎቹ የሚለየው አገሪቱ ውስጥ ያለው አሁን ቀውስ የፖለቲካ ቀውስ መሆኑን የተቀበለ መሆኑ ነው። በሌሎች በኩል ሲነገር የምንሰማው የአስተዳደራዊ የሶሻል የምናምን የመሳሰለው በሁለተኛ ደረጃ ያለ ነው። ይህንን ችግር መወጣት የሚቻለው ማንም ሰው ለብቻው ሊወጣው አይችልም። አገሪቱ ብዙ ችግር ያለባት ናት። ሁሉ አቅም ያለውን አገሪቱ ውስጥ ያለውን አቅም በሙሉ አሰባስቦ ለመሄድ መጣር ይኖርባቸዋል። ዶክተር አብይ ዶክተር አብይ ይህን ሊያደርጉ የሚችሉት የፖለቲካ ሁኔታውን የፖለቲካ ቀውሱን ለእሱ መፍትሄ ለመስጠት ሲያተኩሩ ብቻ ነው እና በእኔ አስተያየት ዶክተር አብይ ከሁሉ አስቀድመው ትኩረት ሊሰጡ የሚገባቸው የፖለቲካ ቀውሱን ማቃለል ላይ አትኩሮት መስጠት ነው። ይህን ምናልባት ለብዙዎቹ ጠቅለል ያለ አስተያየት ይመስላል። እንደው ዘርዘር አድርገን የምንመለከተው የፖለቲካ ቀውስ ሲባል እስቲ ነጥለው አንዳንድ ነገር ይንገሩን። ለምሳሌ ልንገር፣ አሁን ሀገራችን ውስጥ የጽሁፍ የመናገር መብት የሚባለው በስም ብቻ በሕገ መንግሥቱ ላይ ያለ እንጂ ምንም ቦታ ላይ የለም። ይሄ ሁኔታ ደግሞ የፈጠረው የተለያዩ ዋናው የአስተሳሰብ ተፋሰስ ላይ ያለውን አብዛኛውን ሰው ከፖለቲካው ምህዳር አውጥቶታል። ከዛ ውጭ በየጫፉ ያለ የማንኛውም የፖለቲካ እምነት ተከታይ ነው ሲጮህና ሲያስተጋባ የምንሰማው እና ይህንን ይህንን ትልቅ አቅም ከጨዋታ ውጪ የሆነውን አቅም ራሱ ወደ መሀል ለማምጣት ይህንን ፖለቲካ ሜዳ መክፈትና ሁሉ እንዲሳተፍበት ማድረግ ይገባል። ፖለቲካ እንደ ወንጀል መታየት የለበትም። በጋራ አብረን ለምንኖርበት ስርዓት የተለያየ ሀሳብ የሚበረከትበት ሁሉ ተግባብቶ የሚሄድበት ስርዓት አድርጎ ይህን እንደ ጤናማ አካሄድ የሚቀበል አእምሮ ያስፈልጋል። በእውነቱ ዶክተር አብይ ከአዲሱ ትውልድ መምጣታቸው ለዚህ ለልበሰፊነትና ለአይምሮ ክፍትነት ትልቅ እድል ይሰጣሉ ብዬ አምናለሁ። በጣም አመሰግናለሁ። አመሰግናለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።